ኮሮና ቫይረስ ዓለምን የማዳረሱ ነገር ጥያቄው ይመጣ ይሆን ሳይሆን መቼ ነው የሚል ነው ነው የሚሉት የመከላከሉ ዘመቻ ላይ የተሰማሩት ባለሙያዎች። ስለዚህ ራስዎን ነቅተው ይጠብቁ፣ አይረበሹ። እጆችዎን ግን በተከታታይ በሳሙናና በብዙ ውሃ ከመታጠብ አይቦዝም። እጆቹን ይታጠቡ። ውሃና ሳሙና አጠገቦ የሉም? እጆ ሲቀፎት በአልኮሆል ያብዙት። በአረቄም ቢሆን በካቲካላም ቢሆን። በአካባቢዎ የሚያስለው ወይም የሚያስነጥፍ ሰው አለ? በአንድ ሜትር ያህል ርቀት አይቀርቡት። እርሶም ትኩሳት፣ ሳልና ማስነጠስ ከተሰማዎ አንድም ይመርመሩ፣ አንድም ሌሎችን ከምንም አይነት ጀርም ይጠብቁ። ቤተሰብዎን፣ ጓደኞችዎን፣ ማንም በአካባቢዎ ያለን ሰው ጆሮዎችንና ህሊናውን ያንቁ። የጤና መረጃዎችን ከባለስልጣናቱና ከታመኑ ምንጮች ብቻ ይከታተሉ ይከተሉ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች።